እንደ ምን አምሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክስ ጃማይካዊው ሁሴን ቦልት አሁንም በዓለም ፈጣኑ ሯጭ መሆኑን እያስመሰከረ ነው። በሞናኮው ዳያመንድ ሊግ አንድ መቶ ሜትሩን ከአስር ሴኮንድ በታች ገብቷል። በእግር ኳስ የኢትዮጵያ ከፍተኛ ሊግ ውድድር ተጠናቋል። ጅማ ከተማ ዋንጫውን ወስዷል። እነዚህንና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። ባሳለፍነው ሳምንት አርብ ሞናኮ ላይ የተካሄደውን የዳያመንድ ሊግ ዜና አላስቀድም። በዚህ በዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር በሚዘጋጀው የዳያመንድ ሊግ ሁሴን ቦልት ጡረታ ለመውጣት የቀረው ጊዜ በጣም ጥቂት ቢሆንም በፈጣኑ የመቶ ሜትር ሩጫ ውድድር አሁንም በዓለም ተወዳዳሪ የሌለው መሆኑን አስመስክሯል። የሰላሳ ዓመት ዕድሜ ያለው ቦልት ምንም እንኳ በአርቡ ዳያመንድ ሊግ አጀማመሩ ላይ ጥቂት የደከመ መስሎ ቢታይም 30 ሜትር እንደሮጠ ፍጥነቱን ጨመረ። 20 ሜትር ሲቀራቸው ሁሉንም ቀድሞ እንደሚጨርስ አረጋገጠና በ 9 ነጥብ 9 አምስት ሴኮንድ አጠናቀቀ። በጣም በቅርብ ከሚከታተለው አሜሪካዊው አይዛ ያንግ በ 0 ነጥብ 03 ሴኮንድ ነው ቀድሞ የጨረሰው የደቡብ አፍሪካው ሲምቢኔ አካኒ ሦስተኛ በዳግማዊ ሉዊ ስታዲየም አርብ እለት ሌሎች የተለያዩ ውድድሮችም ተካሂደዋል። በ400 ሜትር ወንዶቹ አፍሪካውያን ናቸው ነግሰው የታዩት። ቀድሞ በአሜሪካውያኑ ፈጣን ሯጮች ተይዞ መቆየቱ ይታወሳል። አርብ እለት ግን አንደኛው የደቡብ አፍሪካው ቫን ኒከርክ ዌይድ ሲሆን ጊዜው 42 ሴኮንድ ነጥብ ሰባት ሶስት ሆኗል። የሁለተኛና ሦስተኛነቱን ስፍራ የወሰዱት የቦትስዋና አትሌቶች ናቸው። ማካዋላ አይዛክ ሁለተኛ፣ ቴቤ ባቦሎኪ ሦስተኛ። በወንዶቹ ስምንት መቶ ሜትር ኢማኑዌል ኮሪር ከኬንያ ቀድሞ ገብቷል፣ ካናዳ ሁለተኛ። አሁንም በወንዶቹ ሺ አምስት መቶ ከአንደኛ እስከ ሦስተኛ ተከታትሎ የገቡት በኤሊጃ ማናንጎይ የተመሩት የኬንያ አትሌቶች ናቸው። በሦስት ሺህ የዩናይትድ ስቴትስ አሜሪካው ኢቫን ጄገር በስምንት ዜሮ አንድ ሀያ ዘጠኝ አንደኛ ሲሆን ኬንያዊው በሬክ ኪቾጌ ሁለተኛ ሆኗል። የከፍታ ዝላይና የጦር ውርወራ ውድድሮችም ተካሂደዋል። በዕለቱ የፖላንዱ ሊሴክ ፒትር አምስት ከሰማኒያ ሁለት ሜትር ዘሎ አንደኛ ሆኗል። የቼክ ሪፐብሊኩ ኩዲሊካ ያን፣ እንዲሁም ፈረንሳዊው ሚናልዶ ኬቨን አምስት ሜትር ከሰባ ሁለት ዘለው የሁለተኛና ሦስተኛነቱን ስፍራ ወስደዋል። ሌሎች አራት አትሌቶችም አምስት ከሰባ ሁለት ዘለዋል። የሞናኮ ዳያመንድ ሊግ ዜና በዚሁ ላብቃ። በቅርቡ ለንደን በምታስተናግደው የዓለም አትሌቲክ ሻምፒዮና ውድድር ኢትዮጵያ ከስምንት መቶ እስከ ማራቶን ባሉት ርቀቶች የሚሳተፉትን አትሌቶቿን አዘጋጅታለች። የስም ዝርዝራቸው ግን ይፋ አልተደረገም። ተከታትለን እንደወጣ እንገልጻለን። ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ይሆናል የሚወስዳችሁ በሱፐር ሊጉ ጅማ ከተማ ዋንጫ አንስተዋል ይላል መቀጠል ትችላለህ ገዛኸኝ አመሰግናለሁ ሰለሞን በአሳልፍ ሳምንት አጋማሽ ድሬዳዋ ላይ በተደረገው የኢትዮጵያ ከፍተኛ ሊግ ፍጻሜ ጨዋታ ጅማ ከነማ ወልዋሎ አዲግራት ዩኒቨርሲቲን ሁለት ለአንድ በመርታት የሁለት ሺህ ዘጠኛ ዓመተ ምህረት የከፍተኛው ሊግ ሻምፒዮን ሆኖ ዋንጫውን ዝማ ከነማ አንስተዋል። የዝማ ከነማ እና ወልዋሎ አዲግራት ዩኒቨርሲቲ ለፍጻሜ የበቁት በውድድር አመቱ ከየምድባቸው አንደኛ ሆነው በማጠናቀቅ ቀረክሽ ሲሆን በቀጣይነትም ወደ ዋናው የኢትዮጵያ ፕሪሚየር ሊግ ይቀላቀላሉ። እንዲሁም ከየምድቡ ሁለተኛ ሆነው የጨረሱት የመቀሌ ከነማ እና የሀደ አሁፋና መቀሌ ከነማ አንድ ለባዶ በመርታት መቀሌ ከነማ የኢትዮጵያ ፕሪሚየር ሊግ የተቀላቀለ ሶስተኛው ክለብ ሆኗል። ግማ ከነማ ወልዋላ አዲግራት ዩኒቨርሲቲ እና መቀሌ ከነማ በሁለት ሺ አስር አመተ ምህረት የውድድር አመት ከኢትዮጵያ ፕሪሚየር ሊግ የወረዱትን ሶስት ክለቦችን ተክተው በዋናው ፕሪሚየር ሊግ ይሳተፋሉ። ሌላ የእግር ኳስ ዜና ወደ ሳፍ መልስ ማጣሪያ ያሸጋግረናል። የአፍሪካ ዞን ዘጠነኛ ቻለ የአፍሪካ እግር ኳስ ዋንጫ የመልስ ማጣሪያ ጨዋታዎች በተለያዩ የአፍሪካ ከተሞች በሳምንት መጨረሻ ተካሂደዋል። በመጀመሪያው ማጣሪያ ጅቡቲን አምስት ለአንድ ያሸነፈው የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ሁለተኛውን የመልስ ማጣሪያ ጅቡቲ እንደማትጫወቱ በማስታወቋ በፈርሶ የኢትዮጵያ ብሔራዊ ቡድን በአጠቃላይ ስምንት ለአንድ ወደ ቀጣይ ማጣሪያ አልፏል። የኢትዮጵያ ቀጣይ ማጣሪያ ተጋጣሚም ከሱዳን እና ቡሩንዲ አሸናፊ ይሆናል። በሌሎች የአፍሪካ ከተሞች ኡጋንዳ ደቡብ ሱዳንን በመልስ ጨዋታ አምስት ለአንድ ሱረታ አጠቃላይ ውጤት ስድስት ለሁለት ኡጋንዳ ወደ ቀጣይ ማጣሪያ አልፏል። ሴኔጋልም እንደዚሁ ሴራ ቢሆንም በመልስ ጨዋታዎች ላይ ስላሸነፈ በአጠቃላይ ውጤት አራት ለሁለት ወደ ቀጣይ ማጣሪያ አልፏል። ሌሎች የመልስ ማጣሪያ ጨዋታዎችን ተካሂደዋል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ሞሮኮ ራዳት ላይ ጠራው ጠቅላላ ጉባኤ በዋናው የአፍሪካ ዋንጫ ላይ የተሳታፊ ሀገሮች ብዛቱን አስራ ስድስት ወደ ሀያ አራት ከፍ ሲያደርግ የውድድሩን ወቅትም ከጥር ወደ ሰኔና ሐምሌ እንዲሆነ ስሏል አራት ብሔራዊ እግር ኳስ ቡድኖች የሚሳተፉበት አዲሱ የካፍሳ ላይ ተግባራዊ የሆነው ካሜሮን ከምታስተናግደው ከሁለት ሺ አስራ ዘጠኙ የአፍሪካ ዋንጫ ጀምሮ ይሆናል። የተሳታፊ ቡድኖች መግዛት የትክክሩን ጥራት ከመቀነሱም በላይ ለአስተናጋጅ ሀገር አስቸጋሪ ይሆናል የሚል ተቃውሞ በአንድ በኩል፣ በሌላ በኩል ደግሞ ማጣሪያውን ማለፍ እያቃታቸው እንደ ኢትዮጵያ ያሉ መድረኩ ለላስፈቃቸው ሀገሮች የተሳትፎ ዕድል ያስገኛል ብለው የተሳታፊዎቹን ችን መብዛት የሚደግፉም አሉ። የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚዳንት ሚኒስትር አህመድ አህመድ በቅርቡ አዲስ አበባ ላይ በከፍተኛ ድምፅ ብልጫ በተመረጡበት ወቅት እንደተናገሩት በካፍ ውስጥ አዳዲስ አሰራሮች የማናመጣ ከሆነ እኔም በስልጣን ወንበሬ አታይኝም ብለው እንደነበር ይታወሳል። ወይን ወገን የበኩል ሰለሞን ገዛይን ጽዮን መስቀል ነበር ከአዲስ አበባ አመሰግናለሁ። በዚሁ እናብቃ ሳምንት በተመሳሳይ ዝግጅት እንገናኛለን እስከዚያው ሰላም፣ ደህና ቆዩን።